ጤና ስጥልኝ፣ እንደምናመሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የዛሬ ዕለተ ሮብ ሚያዝያ 26 2014 ዓ.ም የጋቢና ቤ መሰናዶ ጀመረ። መልኪ ትግራይ ወይም ደግሞ የትግራይ መልኮች በሚል በከሰሞኑ የቀረበ የኪነ ጥበብ ትዕይንት አለ። ዘገባዎቻችንን እናስተዋውቃችሁ። ያለፈው የተፈጸመብን እኛም ራሳችን እንዳንረሳው እንዳይደገምም ለመጪው ትውልድም እንዳ እንዳናቆይበት ብዬ ነው ያሰብኩት። በዚህ ዙሪያ ዘገባ ይኖረናል። በሌላ በኩል ደግሞ እንደተለመደው በቀጥታ የስልክ ውይይት የምናደርግ ይሆናል። የዛሬው ውይይችን በከፍተኛ የትምህርት ተቋማት ውስጥ ባለው የስርዓተ ፆታና የስነ ተዋልዶ ጤና ክበቦች ውስጥ ያሉት እንቅስቃሴዎች ምን ይመስላሉ በሚለው ዙሪያ ላይ ያተኩራል። የምሽቱን አብዛኛውን ክፍልም የሚይዘው ይኸው ውይይታችን ይሆናል። ሌሎች ጥንቅሮችም አሉን። አብራችሁ እንድታመሹ በአክብሮት የምንጋብዛችሁ የደንገረመው መሰናዶውን በመምራት በምስልና ድምፅ ቅንብሩ ደግሞ ንጉሱ ታምሬ ከመላው የአሜሪካ ድምፅ ዘጋቢዎችና የስቱዲዮ ባለሙያዎች ጋር በመሆን ነው። እንዲሁም ሐብታሙ ስዩም መሰናዶን በማስተባበር ያግዘናል። አሁን በቀጥታ ወደ ስልክ ውይይታችን ከመሻገራችን በፊት የመሻገሪያ ሙዚቃውን ሰምተን እንመለስ። ስርዓተ ጾታ ዙሪያ ተፈላጊ የሆነ ለውጥ ለማምጣት ያለዕድሜ ጋብቻን ለማስቆም ወንዶችን ለማካተት ሴቶች፣ እንዲሁም መብታቸውን እንዲረዱና ና እንዲያውቁ ለማድረግ መሰረታዊና ጥራቱ የተጠበቀ የጤና አገልግሎት እንዲያገኙ እንዲሁም ደግሞ ወደ አመራር እንዲመጡ በትምህርት ቤቶች ውስጥ ያሉ የስርአተ ጾታና የስነ ተዋልዶ ክለቦች ፋይዳ እጅግ ከፍተኛ ነው። ይሁንና በትምህርት ቤቶች ውስጥ ያሉ እንቅስቃሴዎች በበጀት እጥረት እንዲሁም ከኮቪድ-19 በኋላ ደግሞ በተለያዩ ምክንያቶች እየተዳከሙ እንደመጡ ባለሙያዎችና መምህራን ይናገራሉ። የዛሬው ርዕሳችንም በዚህ ዙሪያ ያተኩራል። በሚማሩባቸው የከፍተኛ ትምህርት ተቋማት ውስጥ በተለያየ ሁኔታ በስርአተ ጾታ ክበቦች ውስጥ ተሳታፊ የሆኑ ሁለት እንግዶች በስልክ መስመር ላይ አሉኝ። የመጀመሪያዋ እንግዳዬ የአብስራ ላይኩን ትሰኛለች። በዲላ ዩኒቨርሲቲ የኮንስትራክሽን ቴክኖሎጂ ተማሪ ናት። የአብስራ እንደምን አመሸሽ? እሺ። ሌላኛዋ እንግዳዬ ደግሞ ረድኤት ገዛሀኝ ስትሆን እሷም እንዲሁም በሐዋሳ ዩኒቨርሲቲ አራተኛ ዓመት የህግ ተማሪ ናት። ረድኤት እንደምን አመሸሽ? እግዚአብሔር ይመስገን። አመሸሽ? እግዚአብሔር ይመስገን ሁለታችሁም እንግዶቼ ጥሬን አክብራችሁ ስለመጣችሁ በጋቢና ቤ አድማጮች ስም እጅግ አብዝቼ ያመሰግናለሁ። ወደ ውይይታችን ነው በቀጥታ የማልፈው። ያብስራ፣ እንግዲህ ካንችል ጀምርና ባለሽበት በዲላ ዩኒቨርሲቲ ውስጥ ምን አይነት የስራ ተጾታ ክበብ ውስጥ ነው እየተሳተፍሻ ያለሹ? የዚህ ክበብ አባል በመሆንሽስ ምንድንወሱ አገኘው ትምህርት ወይም ደግሞ የተጠቀምሽው ነገር አጠር አድርገሽ ንገሪኝ እሺ። አመሰግናለው። መጀመሪያ የአብስራ ላይ ኩንባላለው የግላ ዩኒቨርሲቲ የኮንስትራክሽን ቴክኖሎጂ ማኔጅመንት አምስተኛ ዓመት ተማሪ፣ እንዲሁም የዜሮ ፕላን የሁለት ሺ አስራ አራት ፕሬዚዳንት ነው። እኛ ላይ በስርዓተ ጾታ ዙሪያ ያለው ክበብ ዜሮ ፕላን ይባላል። ዜሮ ፕላን የሴቶችን ችግር ሴቶች ሴት ተማሪዎች የሚገጥማቸውን ችግር ዜሮ ማድረግ ወይም ወደ ዜሮ ማምጣት ላይ የሚሰራ ክበብ ነው። ሴቶች በስነ ተዋልዶና ጤና ዙሪያ የተለያዩ ችግሮች ይገጥሟቸዋል። ሴት ተማሪ ስትሆኝ ደግሞ የሚገጥሙት የተለያዩ ችግሮች አሉ። ያንን ችግር እንዴት አድርገሽ አቮይድ ማድረግ እንደምቺ አቮይድ ማድረግ ካልተቻለም ችግሩ ከተፈጠረ በኋላ እንዴት ሶሉሽን ላይ መምጣት እንደሚችል የምንወያይበት ክበብ ነው። ይሄ ክበብ ጋር ምን ተጠቅመሻል የሚለው ነገር ይሄ ነው የሚባል ጥቅም አይደለም። በጣም ብዙ አይነት ጥቅም ያገኘን። ምክንያቱም ሴት ተማሪ ሆነሽ እዛ አንድ ግቢ ላይ ስትገቢ የሚገጥሙሽ የስነተዋልዶ ጤና ችግሮች በፊት በቤተሰብሽ ላይ በቤተሰብ እጅ ላይ እያለሽ ከምትላቸው ችግሮች ምንም ምንም የማይገናኝ ነገር ናቸው። ምክንያቱም ቤተሰብ ላይ እንደዚህ ችግሮች ኦፊሻል የሚወሩ ችግሮች አይደሉም። ሶ ዩኒቨርሲቲ ገብተሽ ስለዚህ ችግሮች እንደሚገጥሙሽ እንደሚገጥሙሽ አስበው ስለዛ ችግር ቀድመሽ ነውሃው መኖርሽ በጣም ጠቃሚ ነው የሚሆነው ኤሮፕላን፣ ያንን ያማከለ ስራ ነው እየሰራ ነው የምንገኘው። ሴት ተማሪዎችን ሊገጥሟቸው በዩኒቨርሲቲ በአምስት አመትም በአራት አመትም ቆይታቸው ሊገጥሟቸው የሚችሉትን ችግሮች እንዴት አድርገው አቮይድ ማድረግ እንደሚችሉ በተለያየ አይነት መንገድ የምናሳይበት ነው። ይህንን ችግሮች ከገጠሟቸው ደግሞ እንዴት ያንን ችግር ተቋቁመው ያንን ችግር አሳልፈው እንዴት መብታቸውን አውቀው ድረስ ሄደው እንዴት ወደ ጤናማ የሆነው ትምህርትና መማሪያ አስተማቸው ላይ መግባት እንደሚችሉ ነው። እንደዚህ ዓይነት ስነ ተዋልዶና ጤና ችግር ላይ የሚገጥሙ ችግሮች ብዙ ጊዜ ኦፊሻሊ ለመውራት በእኛ ማህበረሰብ ዘንድ ነውር ተብለው ስለሚታሰቡ ይህንን ነገር እንዴት እንዴት አድርገን መቋቋምና መጋፈጥ እንደምንችል የት ድረስ ሂደን መብታችን ማስከበር እንደምንችል የምንወያይበት የምንሰራበት ክበብ ነው። አመሰግናለሁ። እሺ፣ እሺ። በጣም ነው። ኔም አብዝቼ የማመሰግነው ከዛ በፊት ግን ለአድማጮቻችን ለተመልካቾቻችን ከዚህ በቀደም ጋቢናቬ በሬዲዮ ቴሌቪዥን መሰናዶው ነው የሚቀርብላችሁ። ዛሬ በቴክኒክ ብልሽት ምክንያት በሬዲዮ ብቻ ነው እየተላለፈ የሚገኘው። አድማጭ ተመልካቾቻችንን ለዚህ ይቅርታ መጠየቅ እፈልጋለሁ። ረዴት ውይይታችን ግን ይቀጥላል። ረዴት ወደ አንቺ ልምጣና ባለሽበት፣ በሀዋሳ ዩኒቨርሲቲ ውስጥ ምን አይነት የስራ ተጾት አክበብ ውስጥ ነው አንቺ የተሳተፍሻለሽ ወይም ከዚህ ቀደም የተሳተፍሹና በዚህ ውስጥ ስ አባል በመሆንሽ አገኘሁት የምትሆ ነገር ምንድን ነው? አጠር አርገሽ ንገሪን። እሺ፣ አመሰግናለሁ በሀዋሳ ዩኒቨርሲቲ በርካታ ክባባት አሉ። ከነዚህ ውስጥ በዋነኝነት ከኤሌክሽን ጋር የሚገናኙት በሴቶች ነተዋሉጥ ጤንነትና ሴቶችን ኢምፓወር በማድረግ ዙሪያ በዋነኝነት የሚንቀሳቀሱ የሚገኙ ሁለት ክባባት አሉ። የመጀመሪያው መራሂት የሚሰኝ ክበባለ በዋነኝነት ሞቶ እኔ የእህቴ ጠባቂ ነኝ። ሴቶች ላይ የሚደርስ ማንኛውንም ጥቃት እንደ ህቴ በመሆን የህቴን ጥቃት ይመለከት ይመለከተናል በማለት የሴቶች ቅርቶቻችን እርስ በርስ ዘብ የምንቆምበት በዛ ውስጥ የዜሮፕላን አገልግሎት በዋነኝነት ይሰጣል። ይህም ማለት ሴቶች አምሽተው ቤተ መጽሐፍ ማንበብ በሚችሉበት ሰዓት ያነባሉ። ከዚያም ሰዓት ውጪ በርቅ ረዘም ያልሆነ በሚፈልጉበት ሰዓት የሚያነግቡበት የተመቻቸ የዜሮፕላን አገልግሎት ይሰጣል። እንዲሁም በ የብቻ የስነ ልቦና ምክርና ድጋፍ ለሚያስፈልጋቸው ሴቶችን በርካታ አገልግሎቶች ይሰጣል። እንዲሁም የተለያዩ ክሎቶች ማለት የኮምፒተር ክሎት እና የቋንቋ ክሎት ስልጠናዎችን የሚሰጡበት ነው። ሌላኛው ደግሞ የአንቺ ንቅናቄ የሚባለው ይሄን ሴቶችን ኢምፓወር በማድረግ ዙሪያ የሚሰራ ነው። በዋነኛነት እኔ በዛሳነ ሳፌ ያገኘው ጥቅም በአዋርነት በሁለት ውስጥ ይሳተፋለ። በመኛው ጥቅም ምንድነው? በስለስነ ተዋዶ ጤንነት ማለት ኢን ጀነራል ከምናውቀው ባለፈ በደንብ ጥልቅ የሆነ ግንዛቤ እንዳገኝ። ምን አይነት ችግሮች ሲገጥሙን ወደ ማንጋ መሄድ ምን መቻል አለብን፣ የሆነ ነገር ሲገጥና የመጀመሪያ እርምጃ መወሰድ ያለበት ምን ዝና የሚለው ዙሪያ ላይ ግንዛቤ በደንብ አግኝበታለሁ ከስም ተጨማሪያ ያለኝን ክህሎቶች እንዳዳብር ያለኝን አቅም እንዳውቅና የበለጠ እንድጠቀምበት አድገውኛል። ለምሳሌ አክልም የአመራርነት ክህሎቶች ላይ ሰው ከተለያዩ ሀሳቦችን ተላይ ታርጎ አብሮ ከሰዎች ጋር መኖርን፣ እንደሴት ደግሞ ከሴት እህቶቻችን ጋር በመተባበር ከጥቃት ነፃ የሆነ ኤንቫሮመንት ለመፍጠሩት ከወንድሞቻችን ጋር በመሆን ያን አካባቢ እንዴት መፍጠር እንችላለን የሚለውን ነገር እንዳያገኛል እንደዚህም ደግሞ በሀዋሳ ዩኒቨርሲቲ የተማሪዎች ህብረት አለ እዛ ውስጥ የሴቶች ዘርፍ ምክትል ፕሬዚዳንት ነኝ። አጠቃላይ ያለው ስለ ሴቶች በሚገጥማቸው ማንኛውም ችግር የሆነ የሚያስፈልጋቸው እርዳታ፣ እንዲሁም የኢኮኖሚ ችግር ያለባቸው ሴቶች እርዳታ በሚፈልጉበት ጊዜ ከዳይሬክተር የሚመለከተው ዳይሬክተሮች ጋር በመሆን ምን አይነት እርዳታዎችን ማድረግ አለብን ምን አይነት ነ ሁኔታዎች እንዲፈጠሩ ማመቻች ለን የሚለውን ማንኛውነት እየሰራን እና እኔም ከዚህ እንዲን እያዳበርኩ ያለንን ነገር መካፈል እገኛለሁ። እሺ በጣም ነው የማመሰግነው። ረዴት በስልክ መስመር ላይ ስልክ ቁጥራቸውን ትተው የደወልንላቸው አድማጮች ነበሩ። የአንደኛዋን አስተያየት ሰምተን እንመለሳለን። ስሜ ህሊና አብርሃም ነው። የአዲስ አበባ ዩኒቨርሲቲ የአራተኛ ዓመት የህግ ተማሪ ነኝ። ገና መጀመሪያ ሶሽማን ስጥ ገባ መሳተፍ ተቻልኩበት የነበረ የሎሙቭመንት ነው ሙቭመንት ታወቀ ሰራተኛ በሴቶች ላይ ፎከስ አድርጎ የሚሰራ ክለብ ነው። አሁን ከዛ ግን ብዙም ኢንቫልቭ ለማድረግ ያ በእንግ ክመት ሊሆን ይችላል። ምናልባት የተለያዩ አይነት የኮቪድም ሲመጣ ምንም ሲ ሲከዙ የኮቪድ ባሽ ብዙ አቶች ላይ አልተሳተፍን ነው። ነገር ግን በዛ በኩል የሚመጡ ሌሎች እድሎች ነበሩ ነው እዛ ላይ ፕሮግራሞችን ሆስት የማድረግ አጋጣሚዎች ገጥሞን ነበረ። የተለያዩ ኢምፓወሪንግ ወይም የሚዱ ሴሽኖችን አካሂደናል ማለት ነው። እውነት እንደምናገር እሱም ተማሪ ክለብ እንዳለ እንደሚያውቅ አላውቅም፣ ምክንያቱም በጣም ዝም ያለ ነው። ብዙ ምንት ሌላቸው ብዙ የምንገ የሚባለው የሚታዩ አይደሉም፣ ክለቦች ግቢ ላይ ያሉት ማለት ነው። ነገር ግን አሁን ለምሳሌ የቢሮ ሙቭመንት አንዱ የሚሰራ ነገር ምንድን ነው ለሴቶችን አቅማቸው ናቸው ሴቶችን የሳኒታሪ ፓድ ብር እንዲገባላቸው ያደርጋል። ይህንን አውቃለሁ ለሴቶች የሚያደርገውን ከዛ ባለፈ ግን አሁን ከረንት ስፐሽሊ ብዙ ተማሪዎች ላይ የሚሰሩ በተለይ ደግሞ በስራ ፈጠራ ላይ የሚሰሩ ነገሮች ግቢ ላይ አይታይም፣ ወይ ኤክሰዝ አይደለም ይሄን ያህል ግቢ ውስጥ። ለምሳሌ አሁን አንድ ክለብ ራሱ መስርቶ ላይ እንቀሳቀስ በጣም ረጅም ፕሮሰስ አለው የሚል ችግር ተፈጥሯዋለ፣ ወይም ደግሞ ችግር አለ የአንድን ክለብ መንቀሳቀሻ ለማጥበቅ በትምህርት ቤቶች ሲነት ማለት ነው። ስለዚህ ይሄ ራሱ ክለቦችን እያዳከማቸው ስለሆነ እሱ ሊስተካከል አንድ ነገር ይመስለኛል። ከዛ ባለፈ ደግሞ ለሴቶች በፊት ላይ ሰላም ራሳቸውን ሀሳባቸውን ገጠ የሄዱባቸው ቦታዎች ይዘጋጁ ነበረ። አሁን በምን ምክንያት እንደሆነ ባይታወቅም ይቆሟል እና እንደዚህ አይነት የተለያዩ ሀገር ንጎች መኖራቸው፣ ስብሰባዎች መኖራቸው ተማሪዎች በደምብ ያለውን የክበብ አክቲቪቲ እንዲያውቅ ይረዳል ብዬ አስባለሁ። እንግዲህ ደዋያችንን በጣም አብዝተን እናመሰግናለን። እዚህ ላይ ለማስታወስ ያክል በዛሬው ዕለት ውይይት እያደረግን ያለ ነው በዩኒቨርስቲዎች በከፍተኛ ትምህርት ተቋማት ውስጥ ያሉ የስራ ተጾታ ክበቦች፣ እንዲሁም ደግሞ የስነ ተዋልዶ ክበቦች ያላቸው ተሳትፎና እንቅስቃሴ ምን ይመስላል፣ በምን አይነት መልኩስ ሊጎለብቱና ሊዳብሩ ይችላሉ በሚለው ነው። አድማጭ ተመልካቾቻችን ዛሬ ይቅርታ እንጠይቃለን። መሰናዷችን በምስል እየተላለፈ አይደለም። ይህም በቴክኒክ ልሽት ምክንያት እያጋጠመ ነው። ለዚሁ ይቅርታ እንጠይቃለን። የአብስራ ወደ አንቺ ልምጣና እንግዲህ እንደሰማ ነው ከኮቪድ በኋላ የዩኒቨርሲቲዎች እንቅስቃሴ የክበቦች እንቅስቃሴ ቀንሷል ብላለች አስተያየት ሰጫችን። ከዛ ደግሞ በተረፈ እንዲሁ ዩኒቨርስቲዎች ውስጥ ያሉ ክበቦችም ደግሞ ራሳቸውን በበቂ ሁኔታ እያስተዋወቁ አይደለም የሚል ነገር ማንስታለች እና በእናንተ ዩኒቨርስቲ ውስጥ ያለው ተሞክሮ ምን ይመስላል? እስቲ ንገርኝ እሱ ይቅርታ ያብስራ ያብስራ፣ ድምፅሽ እየተቆራረጠ ነው። እስቲ አንድ ጊዜ ደግመሽ ትቀጤ። አሁን ይሰማል፣ ቀጤ ሲያካሄድ እንዳለችው የተለያዩ ከኮቪድ ጊዜ በኋላ ያለው ከሴቶች ጋር ግንዛቤ መስጣል ሁኔታ በአብዛኛው ቀንሷል። ምክንያቱም ይህንን የሆነበት ምክንያት የተለያዩ ግንዛቤዎችን የምንሰጥበት መንገድ በተለያዩ ትሬኒንጎች፣ ቶክሾዎች በምድርክ እንዲሁም ደግሞ የአብስራ ይቅርታ ለአቋርጥሽ እና ድምፁ የድምፅ ጥራት ስላለ ወደ ረዴት ልሂድ አንቺ ወደ ነበርሽበት ቦታ ኔትወርክ የምታገኝበት ቦታ ላይ እስክትሆኝ ተስተካለች ጠብቂኝ ለአቋርጥሽ ኔትወርኩ ድምፁ በጣም ተበላሽቷል ከይቅርታ ጋር እሺ ረዴት በእናንተ ዩኒቨርሲቲዎች ራሳችሁን የምታስተዋውቁት እንዴት ነው በዋነኝነት እኛ ዩኒቨርሲቲ ማለት ከኮቪድ ወረርሽኝ በኋላ ያው ለብዙ ጊዜ ትምህርት አልነበረም። ሆኖም ያኔ የተለያዩ የሶሻል ሚዲያ ፕላትፎርሞችን በመጠቀም ያው እንደምናውቀውም ሆነ በዜና እንደሰማነው ብዙ የቤት ውስጥ ጥቃቶች የተፈጸሙበት ጊዜ ነበር ይህ የኮቪድ ወረርሽኝ በዛ ሰዓቱት በተቻለ መጠን የማህበራዊ ሚዲያዎችን እየተጠቀምን የተለያዩ መልእክቶችን የምናጋራበት ና ራሳችንን ወይም ዲቢስ ያሉት ልብ ዘርፍ ላይ የሚሰሩ ክበባቶች ራሳቸውን የሚያስተዋወቁበት መድረክ ና አመሻሽተው ነበረ። ሆኖም ከተመለስን በኋላ የተለያዩ ፕሮግራሞችን እየተዘጋጁ ማለት በተለያየ ሀሳብ ላይ ያተኮሩ ያጠነጠኑ ፕሮግራሞች እየተዘጋሉ በተለያዩ ጊዜያት ይቀርባሉ። ለምሳሌ አስብን በቅርብ ያቀረበው በአንቺ ሺ ምግብና አቂ አማካኝነት የቀረበው ምን ለፋነር በሚል ዙሪያ ማለትም የሴቶች ጥቃት ላይ በርካታ ጊዜ በሴቶች ሲደፈሩ እንደ ጀስትፊኬሽን የሚቀርበው ነገር አለባበሳ ነው የሚል ነገር ብዙ ጊዜ ከማህበረሰባችን እንደ መነሻ ሆኑ ይወጣል እና ይህን ለማሳየት ይህ ግንዛቤ ልክ እንዳልሆነ እና ተማሪም ጋር ሆነ ማህበረሰቡ ጋር ይህን አስተሳሰብ ለማጥራት

ይህን ሞዴት እንደ መነሻ በማድረግ ድጋፍ አበርክተንላቸዋል። እንደዚሁም ከዚህ ባለፈ መራሂት በተለያዩ ጊዜያት ከሀዋሳ ዩኒቨርሲቲ በርካታ ጊዜዎች አሉ። ወደ ሰባት የሚጠጉ በዛ ውስጥ ውስጥ እየተንቀሳቀሰ የሞዴት ማስተዳደር የደረገ ድጋፍ ለሚያስፈልጋቸው ሴቶች ቤቶቻችን ድጋፍ ያደርጋሉ። ለዚህ ድጋፍ ማሰባሰብ መርሃ ግብሩ የሚንቀሳቀሱት ሴቶች ብቻ ሳይሆኑ ወንዶች ነው ወንዶችን ጭምር ናቸው። ይሁም በምናዘጋጀው ፕሮግራም ላይ የሚዲያ አካላት በመጋበዝ በክልል ውስጥ የሚገኙ ማቅረባቸው የሚጋበዝ እንዲሁም የዩኒቨርሲቲ የማህበራዊ ሚዲያ አለ። የዩኒቨርሲቲ ውስጥም የማህበረሰብ አቀፍ ሬዲዮ አለ እና በእሱ አማካኝነት ፕሮግራሞቻችንን የምናስተላልፍ እንዲሁም ራሳችንን የምናስተዋውቅ ይሆናል። በዋነኝነት ከሴቶች ህጻናትና ወጣቶች ዳይሬክቶሬት ጋር በመሆን እንዲሁም ከተማሪዎች አገልግሎት ዳይሬክቶሬት ጋር በመሆን ይህን ስራዎችን እየሰራ ተደራሽነታችን የበለጠ ለማስፋት እየሞከርን እንገኛለን። በጣም ነው የማመሰግነው ረዴት ያብስራ ወደ ተመልሳ እንደመጣች አዘጋጀ ይነግሮኛል። ግን ከዛ በፊት ሌላ በስልክ መስመር ላይ መልእክት የተውሉን ሰው ስለነበሩ የእሷን አስተያየት ሰምተን እንመለሳለን። ሃይማኖት ከፍ ነበረ የአራተኛ ዓመት የህግ ተማሪ ነው። ሆን አስነት አሉ ክለቦች ውስጥ በአጋጣሚ አልተሳተፉም። ግን ከክለቦች ውጭ ባሉት ግን ውጭ በሆነ መንገድ ግን ኢንቮልቭ ለማድረግ ሞክራለሁ። እንደዚህ አይነት ክለቦች ተማሪዎች እንዲ እንዲሰሩቱ ለማበረታታት መጀመሪያ ግቢ ስለመኖራቸው በቂ የሆነ አዌርነስ ክሬት መድረግ አለባቸው። በጣም ጥቂት ሰው ነው እንደዚህ አይነት ክለቦች እንዳሉ የሚያውቀው። አሁን እኔን ጨምሮ ብዙ ግቢ ብዙ አመት ከቆየም በኋላ ነው ለካል እንዲህ አይነት ክለብ ምናምን ብለን ያወቅ ነው እና በደንብ ስለመኖራቸው ለተማሪ ማሳወቅ መቻል አለባቸው ለሁሉም ተማሪዎች መጀመሪያ ግን ደግሞ ለሴቶች ተማሪዎች ደግሞ በተለየ በደንብ ስለራሳቸው ሰውነት ስለራሳቸው ሪፕሮዳክቲቭ ፓርቶች በደንብ የሆነ እውቀት እንዲኖራቸው መብታቸውን ማሳወቅ፣ በራሳቸው ሰውነት ራሳቸው መወሰን እንደሚችሉ ማሳወቅን በዛሬ ደግሞ የሚያስተምሩት ትምህርት ከሁሉም ባክግራውንድ ለመጣ ተማሪ ኢንክሉሲቭ በሆነ መልኩ ቢሰጥ ጥሩ ነው ብዬ አስባለሁ። እና ማስታወቅ ያለባቸው መብታቸውን ነው መጀመሪያ። ከዚያ ደግሞ ሪስፖንሲቢሊቲውን አብሮ የሚመጡትን ማሳወቅ አለባቸው ብዬ አስባለሁ። ከዚህ በተጨማሪ ደግሞ ተማሪዎች ገና ግቢ የመጀመሪያ መት ሲገቡ ጀምሮ አዌርነት ክሬት ማድረግ ብቻ ሳይሆን እንዴት ነው መብታቸውን በምን መልኩ ማስከበር እንደሚችሉ ማስተማር መቻል አለባቸው። የተሳትፏቸው ሁሉም ሰው በሚገባው መልኩ መሆን አለበት ብዬ አስባለሁ። ረዳይትን ወደ አንቺ እያብስራ ወደ አንቺ ልምጣ። አስተያየት ሰጫቸውን እናመሰግናለን። ዝግጅትችን እያጠቃለልን ስለሆነ በእናንተ ዩኒቨርሲቲ ውስጥ አጠር አድርገሽ እንግዲህ ያለኝ የሶስት ደቂቃ ስለሆነ በእናንተ ዩኒቨርሲቲ ውስጥ ያለው ተሳትፎ ምን እንደሚመስልና ምን ቢደረግ ደግሞ እንደዚህ አይነት ክለቦች ይዳብራሉ የሚለውን ንገርኛ ብስራ እሺ በእኛ ዩኒቨርሲቲ ውስጥ ምንድነው እያደረግን ያለ ነው? ሴት ልጅ ሴት ተማሪ ሆኗል ከመመደቧ ከፈርስት ዴይ ጀምሮ ከሻንጣ ይዛ ግቢ ከምገባበት ጊዜ ጀምሮ ያለውን አዌርነት የመፍጠር ስራ ነው የምንሰራው። የተለያየ ሰልፍ ቲም እንዲኖራት መብቶቿን ድረስ እንደሆነ እንድትማወቅ እንድትችል ከየት ወዴት ለሆነ ብዙ ጊዜ የሚቸገረን ዩኒቨርሲቲ ውስጥ ገብተን ይህን ነገር እንዲት ድረስ ማፍኬድ እንደምንችል መጨረሻውን አናውቀውም። ስለዚህ ከየት ወዴት መሄድ እንደምትችል ችግሮችን ችግሮችን ቢገጥማቸው ችግሮችን እንዴት አድርጋ ካውንስል ተደርጋ ችልች እሷም ላትሆን ትችላለች። ምናልባት የዛ ችግር ተጠቂ እህቷም ጓደኛም ዶርመሜት እንደሆን ትችላለች። ስለዚህ ይህንን ነገር ኖሃውን በሁሉም በበቻልን አቅም የመፍጠር ስራ ነው እየሰራ ነው ያለነው። አሁን ላይ ደግሞ በሁለት ሺ አስራ ሶስት የተጀመረ የወንዶች አጋርነት የዜሮፕላን የወንዶች አጋርነት የሚባል ግሩፕ ስር መስርተናል። እሱ ደግሞ ምንድን ነው እኔም ከእህቴ ጎን ነኝ፣ እህቴ እንዳትጎዳ እኔም አለው የሚል ነው። ወንዶቹ በወንዶች ዙሪያ ሴቶችን ብቻ ሳይሆን ወንዶች ዙሪያ እኛም አለን እህታችን እንዳትመንም አይነት ጉዳት እንዳይደርስባት እኛ እረዳለን። ብዙ ጊዜ የዚህ ችግር ከጣሮች የሚባሉት ወንዶች ስለሆኑ ይህንን ነገር እኛም አለን ከጎናችን የሚል ስም እየሰራን ያለ ነው። ይሄ ነገር የሴቶችን መብት ማወቅ ሴቶች ሴቶች እንዴት ሊዳብሩ ይችላል። ነገር ግን ምን እየሆነ ነው ክለቦቹን ለማዳበር ምን መደረግ ያለበት? ሰዓት እያለቀብኝ ስለሆነ የረዴትንም ሀሳብ እንድንሰማ ይቅርታ ያቋረጥኩሽ። ክለቦቹን ለማዳበር እናንተ አሁን ሰፋ እርቀት እንድትቀጥሉ ለማድረግ ምን አይነት ድጋፍ ነው ሊደረግላችሁ የሚገባው? አንደኛ የበትምስቴቱም የራሱ የሆነ ለዚህ ፕሮጀክት የሚሆን ለዚህ ክበብ የሚሆን የተለያየ ከሳይኮሎጂም ከካውንስሊንግ አንጻር ከፕሮሞሽንም አንጻር እውቅና እንዲኖረው የማድረግ ስራ ቢሰራ በጣም የተሻለ ነው። ሁለተኛ የራሱ የሆነ በጀት ኖሮ ሲንቀሳቀስ ግቢው ይሄንን ነገር እውቅና ሰጥቶት በበጀት ያለኛ ጋ አሁን ለዜሮክራን የተመደበለት በጀት የለም፣ ቮለንታሪ በቮለንታሪ ነው። ከኛ የተሻለ ሰው ቢመጣ ደግሞ የተሻለ ስራ ይሰራል ነው እና ይህንን ነገር መመቻቸት ቢችል የተሻለ ይሆናል። ከፕሮሞሽን አንጻር ደግሞ በግቢው ውለቅ እኛ የሚሰጠውን የፕሮሞሽን ስራ ማበረታታት ቢችሉ በግቢ ግቢዎች ይህ ነገር ቢታወቅ የተሻለ ይሆናል ብዬ አስባለሁ። በማህበረሰቡም አንድ ሴት ተማሪ ከቤተሰብ ጀምሮ ከቤተሰብ ጀምሮ እንደዚህ ችግር ሲገጥሟት እንደሚችል በማህበረሰቡ ዘንድም ይህን ነገር ለማንኛውም ዩኒቨርሲቲ ውስጥ ገባ ሴት ተማሪ እንደኖ ካው ቢሰጥ አሪፍ ነው ብዬ አስባለሁ። እሺ አብስራ አመሰግናለሁ። እሺ ረድኤት፣ እስቲ አጠር አርገሽ አንድ ደቂቃ ልስጥሽ። ምን መደረግ አለበት? ክለቦቻችሁ ምን በምን መልኩ ቢደገፉ ይዳብራሉ? እሺ አመሰግናለሁ። ዋነኛው የመጀመሪያው ነገር እንደዚህ ነች። የተለያዩ የሚዲያ ፕላትፎርሞች እንደ ሬዲዮ ሊሆን፣ የተለያዩ ሚዲያ ፕላትፎርሞች አጋርነታቸው እንዲያሳዩን አንደኛው ማስታወቅ ይቻላል። አሁን ከሀዋሳ ዩኒቨርሲቲ ከኢትዮጵያ ያልፎ የፕሮግራም ፕሮግራም ተደማጭነቱ ፋስ ስለሆነ በዛ መልኩ እንደዚህ ማስታወቅ ይቻላል። እሱ በጣም እናመሰግናለን። ዩኒቨርሲቲያችን ጭምስ ለመረቃቅ ሲ በዋነኝነት ሌላ የምለው እዚ እዚም ተማሪ ቮለንታሪ ነው እያደረገ ያለው እና ተማሪ ፈቃደኝነት በሴቶች ሆነ በወንዶች ላይ እኩል ስለሆነ ተላይ ያሉ የመንግስት ኃላፊዎች ነው የሚመለክት ዋነኝነት የስሜተስምስም ተቋማት ኃላፊዎች የሚመለከታቸው ትኩረትና ብዙ ድጋፍ እንዲያደርጉበት ማለት እንደ አንድ እንደ ዋና ስራ ትኩረት በመስጠት በእያንዳንድ እንቅስቃሴ አጋርነታቸውን እንዲያሳዩን ከሚያስፈልገ ነገር አንቸው ከረጀጥን ይችላል። በእኛ እንዳልኩ ዳይሬክቶር የታለ ብዙ ድጋፍ ይደረግለታል። በሱ ባለፈ ግን በትክክል ምን ያስፈልጋቸዋል የባለምና ማማከር ከእኛ የተሻለ እነዚህ ኤክስፔሪንሳቸውን ሼር አድርጉም የሚችሉ ኢምፓ አድርጉም የሚችሉ በተለያዩ መልኩ ያለሱ ሴቶችን በመምጣት ልምዳቸውን ቢያካፍሉ ከፌድራል ጋር በመሆን ስስር ቢጨመር በደንብ መጠናከር ይቻላል ብ ያስባለ ሌላኛ ቤቶችን ረዴት፣ ይቅርታ እንግዲህ ላስቋርጥሽ። እሺ፣ ረዴት በጣም ነው የማመሰግነው። ሁለታችሁንም ተወያዮቼን አመሰግናለው የዛሬው ተወያዮቼ ረዴት ገዛኝ በሀዋሳ ዩኒቨርሲቲ አራተኛ ዓመት የሕግ ተማሪ፣ እንዲሁም ደግሞ የዲላ ዩኒቨርሲቲ ስራ ነበሩ። የአብስራ ላይኩም ከዲላ ዩኒቨርሲቲ ነበሩ። ሁለታችሁንም አመሰግናለሁ። ሳተላይት ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የጋቢና ቬ መሰናዶ ነው። ዝግጅታችን በሬዲዮ ቴሌቪዥን እየተላለፈ ስላልሆነ ይቅርታ እንጠይቃለን። ተከታዩ ዘገባችን ደግሞ ወደ ትግራይ ይወስደናል። ሙልጌታ ጽባሀ አስራ አራት ወጣት ሴት ሞዴሎች እየተሳተፉበት በትግራይ ጦርነት ከተጀመረ ወዲህ ተፈጽሟል ስለሚባሉ በደሎች፣ በአሁኑ ጊዜም አሉ ስለሚባሉ ችግሮች ያሳየ ትዕይንት ነው የቀረበው። የመርሃ ግብሩ ዋና አዘጋጅና አቅራቢ ሞዴል አዱኛ ዳኘው፣ ሞዴሎች እንዴት አድርገን ነው ከህዝባችን ጎን መቆም ያለብን ብዬ ያሰብኩኝና እናም በጣም ወሳኝ ነገር ያለፈውን የተፈጸመብን እኛም ራሳችን እንዳንረሳው እንዳይደገምም ለመጪው ትውልድም እንዳናቆይበት ብዬ ነው ያሰብኩት። በዚህ ትዕይንት በብዛት በትግራይ ሴቶች ደርሷል ስለሚባለው በደሎች የቀረቡበት የነበረ ሲሆን፣ ስለ ቀረቡ ይዘቶች አዱኛ ስታስረዳም እራሳችን ላይ የተፈጸመ ግፍ ነው። እናም ለዛም ነው ያልከበደን ነገር። ዋና ምክንያቱም እሱ ነው። እያንዳንዶቹ የደረሰብን ግፍና መከራ በጣም በሚገርም ሁኔታ አሳይቶናል። የረሃቡም በአሁኑ ሰዓት በሶስት መቶ ስልሳ ዲግሪ ተከበናል። ረሀብ እንደ መሳሪያ ተጠቅሞ የትግራይ ህዝብ የቀረው ህዝብ ፈርዶ በትናል እንድንሞት። ይሄ እንዴት አድርገን ማለፍ አለብን እኛ? አሁን በችን ለአለም ድምጽ መሆን ነበር ዋና አላማው። ነፍሰ ጽ ተደፍረው እንዳያስወርዱት ልጅ ሆኖ ከነሱ መነሳቸው ደግሞ በጣም እየቆጫቸው መድሮክ ላይ አይተናል። ህጻናት ልጆች፣ ብዙ ራእይ የነበራቸው ልጆች ከትምህርታቸው አሰናክለው በአየር ድብደባ እግራቸው ተቆርጦ እጃቸው ተቆርጦ አይናቸው ደግሞ አጥተው በአሁኑ ሰዓት በአስከፊ ሁኔታ ነው ያሉት እና ምሱም አሳይተነዋል። መሎክሴም ደፍረዋል። በጣም በጣም አዛውንት የሆኑ መሎክሴ ተነክተው ታይተው እንኳን የማያውቁ መሎክሴዎች ደፍረዋል እና እሱንም አሳይተነዋል። ብዙ ነበር። ፎስፈረስም የፈሰሳቸው የፈሰሰቸው ሴቶች ነበሩ። መልካችን ውብ መልካችን እንድናፍርበት አድርገውናል። በአሁኑ ሰዓት ብዙ ህመም የነበረበት ሰው እያጣ ነው። እናም ለአለም መድኃኒት እንዲገባ ሰብአዊ ሃገዝ እንዲገባ ለትግራይ እጠይቃለሁ። አሁን በመቀሌ ከተማ ጎደናው ነው በጣም በጣም ታዝናለህ። ሁሉም ህጻኖችም ከትምህርት ቀርተው በሉቱ አጠው እየሞቱ ነው። እናቶች እንደዛ ብዙ ግፍ ተፈጸመባቸው። ግን ደግሞ አሁንም ጎደና ላይ ወጥተው እየለመኑ ነው ልጃቸው አጥተዋል። ሴት ልጃቸው ተደፍረዋል። ራሳቸው ተደፍረዋል። ይሄም እንዳይበቃቸውም እየለመኑ ረሀብ እየገደላቸው። መልክዕ ትግራይ ትርጓሜውም የትግራይ መልክ ተብሎ የተሰየመው ይህ ዝግጅት በቀጣይ ሌሎች ያልተዳሰሱ ርዕሶችን በመዳሰስ ለማቅረብ እቅዳለን በማለት ነው አዱኛ የገለጸችው። የቀጣይ እቅዴ ትልቅ በሰፊ ፕላን አለን። አሁን በትንሹ ነው ያሳየ ነው ሰው እንደነገርኩ ብዙ ያልታዩና ያልተነገሩ አሉ። በትግራይ ሕዝብ ላይ የደረሰው በጥበብ መልክ በማቅረብ የአለም ማህበረሰብ በቀላሉ እንዲረዳው ለማድረግ ያቀደ ነው ያለችው ደግሞ የመድረኩ ተባባሪ አዘጋጅ ዊንታ ካህሳይ ነች። ትግራይ ላይ ብዙ አይነት በደል፣ ብዙ አይነት ግፎች ተፈጽመዋል። ግን ይሄ ግፍና በደል በአፍህ ከምትናገረው ይልቅ አርት ገላጭ ነገር ስላለው ሞዴሎችን በመጠቀም በአርት ትግራይ ላይ የደረሰውን ችግር እንዲያሳዩ በማድረግ ለዓለም ህብረተሰብ ማጋለጥ ነው አላማችን ማለት ነው። ትግራይ ላይ የደረሰው ግፍና በደል ለዓለም እንዲጋለጥ ማድረግ ነው። ይሄ ግን በሚዲያዎች ብቻ ተላልፎ የሚታው ሳይሆን ሙሉ የትግራይ ከተሞች ላይ በመዞር ፕሮግራሙ ቀጣይነት አለው። ከሚቀጥለው ወር ጀምሮ በሙሉ የትግራይ ከተሞች ትዕይንት ይታያል ማለት ነው። በመድረኩ ያገኘሁት አባይ ብርሃነ የተባለ ተመልካች በበኩልም ወጣት ሴት ሞዴሎች ያቀረቡት በትግራይ የተፈጸመውና አሁን ያለው ችግር በሚያሳይ መልኩ ነው የቀረበው ብሏል። በጣም የሚገርም መልእክት ያለው እና ትግራይ የትግራይ ገጽታ አንዱ በጭቆና በነበርንበት እህቶቻችን፣ እናቶቻችን፣ ሕጻናት ምን ሲደርስባቸው እንደነበረ እና ገጽታቸው በዛን ሰዓት በዛን ወቅት ምን ይመስሉ እንደነበረ በጉልህ የሚያሳይና የነበረው ሂደት ዓለም እንዲሆነናል ጆነሳይድ ተፈጽሟል። በእህቶቻችን እንደዚህ ተፈጽሟል። ለመናገር የሚከብዱ ብዙ ነገር ተፈጽመዋል ስንል ምን እንደደረሰ የትግራይ ገጽታ በስምንት ወር ምን ይመስል እንደነበረ እነዚህ ህቶቻችን በደንብ አሳይተውታል። ትራንስፖርት የለም፣ አምቡላንሶች በሙሉ ተሰባብረዋል፣ ተቃጥለዋል። ክሊኒኮች ተቃጥለዋል፣ ባለሙያዎች የሉም። በዚህ የሚደርሰው ህብረተሰባችን ህዝባችን አሁን ሰቆቃ ላይ ነው ያለው። አለም ይሄን እየተገነዘበ ያለበትም ደረጃ ደርሷል። ከትዕይንቶቹ አንዱ አንድ ተደፈው የመድኃኒት ፍለጋ ላይ የሚሄዱበት ስለዚህ ያሳዩትን ይሄን ነበረ ከደረሰው መከራ ላይ ተደፍረው መድኃኒት አጥተው እንዴት እንደሚሆኑ መጮህ የማይችሉበት መሰደድ የማይችሉበት ደረጃዎችን የሚያሳይ ነበረ። ህዝቡ ያለበት ሁኔታ ለማሳየት የጥበብ ስራውን ተጠቅመን እንቀጥላለን በማለት ነው አዘጋጆቹ የተናገሩት ለአሜሪካ ድምጽ ሙልጌታ አጽበሃም ማለም። በሰሜን ኢትዮጵያ ጦርነት ወቅት በትግራይ ሴቶች ላይ ደረሱ የተባሉ የተለያዩ ጥቃቶችን ያሳያል የተባለ የስነጥበብ ትርኢት ከሳምንታት ፊት ተካሂዶ ነበር፣ በትግራይ መቀሌ ከተማ ውስጥ ማለት ነው። መልክ ትግራይ ወይም ደግሞ የትግራይ መልኮች በሚል የቀረበው ትርኢት አዘጋጆችና ተሳታፊዎችን ያነጋገረው የነበረው ሙልጌታ አጽብሃ ነው። ይህንን ጥንቅር በቪዲዮ አምሃሪክ ዶት ቪኒስ ዶት ኮም ድረገጽ ላይ እንዲሁም ደግሞ ፌስቡክ ገጻችን ላይ ታገኙታላችሁ። አድማጮቻችን ከኛ ጋር ስለነበራችሁ ቆይታ እናመሰግናለን የሮብ ምሽት ሚያዚያ 25 2014 ዓ ም መሰናዷችንን እዚህ ላይ ይፈጽመናል ስናስተናግዳችሁ ያመሸነው ኤደን ገረመው መርሃ ግብሩን በመምራት ንጉሱ ታምሬ በድምፅ ምህንድስና ነው ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር በመሆን ነበር አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን ሪያ ማሪክ ላይ አድርሱን እንዲሁም ደግሞ አማሪክ ዶት ኮም ላይ በገጽ ላይ በመግባት መሰናዶቻችንን ተከታተሉ። አባርቶ ስለነበራችሁ እናመሰግናለን። ሰላም ጤና ስጥልኝ።